ዓለም አቀፍ የሴቶች ቀን ምክንያት በማድረግ ወንዶች በተለምዶ የሴቶች ተብለው በሚጠሩ የቤት ስራዎችና ልጅ በማሳደግ የድርሻቸውን ይወጣሉ ወይ ብለን የተወሰኑትን አነጋግረናል። እርግጥ ነው እና አልጋ ማንጠፍ፣ ቤት መወልወል፣ ምግብ ማብሰል፣ ልጅ ማሳደግ እና የመሳሰሉት የሴቶች ስራ ተደርገው ይወሰዳሉ። አሁን አሁን መሻሻሎች እንዳሉ ተዛውዝረን ካነጋገርናቸው ወንዶች ለመረዳት ችለናል። ከልጅነት እስከ እውቀት እናት፣ እህት፣ አሊያ ሚስትን በተለምዶ የሴት ስራ ተብለው በሚወሰዱት ታግዛላችሁ ወይ አልናቸው ወንዶቹን። ሙሉ ስሜ ሰለሞን ማር ይባላል። አሁንም በትዳር ላይ ነው ያለሁት። ቀደም ሲልም ለእናቴ በማገልገል ነው አሁን ደግሞ እኔ እቤት ከገባሁኝ ባለቤት የምትሰራውን አግዛታለሁ። ውሃ በመግዛትም ይሁን የተለያየ ነገር አግዛታለሁ ማለት ነው። የእሷ ብቻ የሚባል ነገር የለም፣ ፍቅር ነው እንጂ እኔ የእሷ የሚባል ነገር የለም። እኔ ቀድሜ ከገባሁ የሚችለውን እሰራለሁ። ጸጉራቸውን አጥባለሁ። ልብሳቸውን አንዳንድ ጊዜ ቀደም ብዬ ገብቼ ዘፍስፌ አጥባለሁ። ይህን ይመስላል። በሜክሲኮ አቶ ሰሎሞንን አነጋግረን ወደ ስድስት ኪሎ አካባቢ ጎራ አልን። በሹፍርና ስራ የተሰማራ አንድ በወጣትነት ዕድሜ የሚገኝ ገመቹ ለገሰን አነጋገር ነው። ዶሮ ሁሉ እገነጥላለሁ እያለን ነው። ያው ከልጅነቴ እናቴን ብቻም ሳይሆን በአያት እጅን ያደግኩት አያቴን በደንብ በስራ ረዳ ነበረ። ከዛም በኋላ አያቴ ከሞተች በኋላ ወደ ትዳር ዓለም ስገባ በትዳር ዓለም ባለቤቴን በብዙ አይነት ሙያ አግዛት ነበር ውሃ በመቅዳት ያው አትክልት ተራ ሄጄ አትክልቶችን በመግዛት ልጅ በማጠብም ልጅ በመያዝም የልጅ ልብስ በማጠብም የሷን ልብስ በማጠብ በቤት ውስጥ ስራ ወጥ ሁሉ ስራ ነበር። ቢያንስ እንጀራ ነው እሷ የምትጋግረው። ያው እሷ ወታም እንድትሰራ ደግሞ ስላልፈለግኩ እኔም እየሰራሁኝ እሷ ቤት ሆና በትርፍ ሰዓቴ ደግሞ ቤት ውስጥ ያለውን ስራ በሚገባ ግዛት ነበር። ያው በህይወት የወንድና የሴት ስራ ልዩነት ቢኖራቸውም ማንኛውም ሰው ግን ተጋግዞ ለመኖር የሚፈልግ ከሆነ ያንን ስራ በጋራ መስራት አለበት የወንድ ስራ የሴት ስራ የሚባል ነገር የለም ግን ያው ኢትዮጵያ ውስጥ ነው ይሄ ወንድ ስራ ነው ይሄ ሴት ስራ ነው የበለጸጉት ሀገሮች እኮ ወንድ ልጅ ራሱ ገብቶ ነው አብስሎ የሚበላው ሚስቱ እስክትመጣ አይጠብቅም እዚህ ሀገር ግን ያው ሚስቱ እስክትመጣ ወይና እስክትመጣ ይጠብቃል የሴት ስራ ነው ብሎ ወጥ ማብሰላውን እኔ ዶሮ ሁሉ ሰራ ሎ ቤቴ በደንብ አድርጌ ነው የምሰራው፣ ሽሮ ሰራለው፣ መኮረኒ ፓስታ፣ ስጋ ከትፋለሁ። ሁሉን ነገር ነው እኔ የምሰራው። ወፍጮ ቤት ጄ ህጄ ሁሉም ማስፈጭበት ጊዜ አለ። እና የወንድና የሴት ስራ የሚባለው ነገር እኔ ብዙም ልዩነት ያለው አይመስለኝም። አሁን ደግሞ በተለምዶ ሀያ ሁለት በሚባል አካባቢ እንገኛለን። አቶ በርሀ ለገሰ እስካሁን ካነጋገር ናቸው በተቃራኒ ነበር ያወጉን። እንግዲህ ካስተዳደግ ብጀምር ከልጅነት ጀምሮ እናቴ ቡና ስታፈላ ቢሆን ወጥ ስትሰራ ውጣ ነው የምባለው። እዚያ እንድቀመጥም አይፈቀድ። በተለይ ወደ ማድ ቤት እንድገባ አይፈቀድልኝም ነበር። ወንዶች እኔ ብቻ ሳልሆን ሁሉም ወንድሞቼ፣ ሴቶች ብቻ ናቸው ወደ ማድ ቤት እንዲገቡ የሚፈቀድላቸው እንጂ እኛን አይፈቀድልንም ነበር። ውጣ እየተባልኩ ነው ያደግኩት። እንግዲህ ወደ ማድ ቤትም ቡና ሲፈላም አለ አደለ የሴትና የወንድ ተብሎ የተለየ ስራ በቃ እንደዛ እንደዛ ነገር ስለማይፈቀድልኝ እኔ የራሴ ከልጅነት ጀምሮ አስተዳደጌም እንደዛው ነው። አሁንም እንደዛው ነው ያለሁት። እኔ የራሴ ስራ እሰራለሁ። ሚስቴ የራሷን ስራ ትሰራለች። የቤት ስራ እሷ ትሰራለች፣ እኔ ደግሞ ከውጭ ያለውን ስራ እሰራለሁ። ጨራሽ ወጥ መስራት አላሰበውም። አስቢውም አላቅም። ለወደፊትም አላረገውም። እንደ ዳይፐር ቀይራጠቅ አረ በጭራሽ አላስበውም። ጉዳዩ ሰፊ ጥናት የሚጠይቅ ቢሆንም ወንድም እህቱን፣ ልጅ እናቱን፣ ባልሚስቱን በድሮ የሴቶች ተብለው የተፈረጁ ስራዎች በመርዳት በኩል መሻሻሎች እንዳሉ ለመረዳት ችለናል። ወንዶች በተለምዶ የሴቶች ስራ የሚባሉትን ደፍራችሁ በመስራት እናት፣ እህት፣ ሚስት ታግዛላችሁን? አሊያም ላጤ ከሆኑስ እነዚህ ስራዎችን ይሞክራሉ? አንተስ እጅህ ከምን ለምትሉ ልምድን ላካፍላችሁ። ወደ ድሬዳዋ ተመድቤ በሄድኩበት ወቅት እስቲ ልሞክረው ብዬ ለወንዶች ቀላሏ የምግብ ዝግጅት እንቁላል ፍርፍርናትና እንደምንም ፈረፈርኳት። ሁለት እንቁላል ለመጥበስ የከተፍኳቸው ሁለት ሽንኩርቶች ያወረዱብኝ እንባ ለሁለት ቤተሰብ ማስለቀሻ ይሆነኝ ነበረ። መጨረሻ ተፈርፍሮም ይሁን ተጠብሰው መመገብ ሲጀምር ጨው የለውም ትዝ ሲለኝ፣ ከናካቴውም ጨው አልገዛሁም ነበረ። ለዶች ቨላ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።